I'm watching! ዮርዳኖስ ጉሽ በአዲስ አበባ ዩኒቨርሲቲ የጋዜጠኝነት ትምህርት የተማረች ሲሆን በተለያዩ የብሮድካስትና ና የህትመት ሚዲያዎች ላይም ሰርታለች። ከትምህርት ቤት ከወጣች በኋላም ልብስ ጥላ የተሰኘ መጽሐፍም አሳትማለች። በአሁኑ ሰዓት ደግሞ ኢትዮጵያን ስኪን ቢዩቲ ሴክሬትስ የተሰኘ የቁንጅና ግብዓቶችን የሚያመርት ተቋም የከፈተች ሲሆን ተቋሙ ሙሉ ለሙሉ ከተፈጥሯዊ ግብዓቶች የተሰሩና በእጅ የሚሰሩ ምርቶችን ለገበያ ያቀርባል። ዮርዳኖስ ባለፉት ሁለት ዓመታት ጊዜ ውስጥ አብረዋት የሚሰሩ አስራ ሁለት ሰራተኞቿ የራሳቸውን ሱቅ ከፍተው እንዲወጡ በማድረግም ሴቶችን ማብቃት ላይ የራሷን ሚና እየተጫወተች ትገኛለች። ዮርዳኖስ ከባልደረባችን ኤደን ገረመው ጋር የነበራት ቆይታ ዮርዳኖስ እራሷን ከምታስተዋውቅበት ይጀምራል። እኔ ይህን ስራ ከመጀመሪያ በፊት ስራዬ ጋዜጠኝነት ነበረ። የተማርኩትም ኮሚኒኬሽን ነው። ኮሚኒኬሽንን አዲስ አበባ ዩኒቨርሲቲ ነው የተማርኩት። ከዛ ደግሞ በሬዲዮ ኢትዮጵያ በኤፍኤም አዲስ ዘጠና ሰባት ነጥብ አንድ እንዲሁም ደግሞ በፕሪንቱ ሚዲያ በአዲስ ስታንዳርድ፣ በሪፖርተር ላይ ሰርቻለሁም። ከዛ እነዚህም ስራዎች ከሰራሁኝ በኋላ ነገሩን ሳየው በመንግስት መንግስት ሚዲያ ላይ ነበርኩን ብዙም አልተመቸኝም፣ አልወደድኩትም ነበር። ስለዚያ ከዛ ወጣሁኝና የመጀመሪያውን መጽሐፍ ናሳተምኩ ማለት ነው። መልካም፣ እስቲ ንገሪ። መጽሐፉ ልቡሰ ጥላ ይባላል። ልቡሰ ጥላ እንግዲህ ዘመናዊ ሴቶች ስነ ልቦና እና የህይወትን ታሪክ የሚደስስ መጽሐፍ ነው። ያ መጽሐፍ እንግዲህ ሲታተም እኔ ያልጠበቅኩት ይዘት ነበረው። ምልሽ ልጅ ነበር። ብዙም ያን ያህል ለውጥ ይኖረዋል፣ ያን ያህል ነገር ይኖረዋል ብዬ አላሰብኩም። ግን በጊዜ በጣም አነጋጋሪ ሆነ፣ ከአቅሜ በላይ ሆነ ማለት ነው። መጽሐፉ ጸሐፊውን በለጠ። ኮንቴምፖራሪ ኢትዮጵያ ላይ ያለው የፖለቲካም ሂደት ሆነ የሴቶች ስብዕና ላይ ነበረ ያተኮረ ማለት ነው። አንዳንዶች የመጀመሪያ የፌሚኒዝም መጽሐፍ ይሉታል። እኔ ግን እንደዛ ብያ ላም ነው። ግን በሰዓቱ ያየሁትን እንግዲህ አካባቢ የነበሩትን ነገሮች ነው አስተውየ የጻፍኩት ማለት ነው። ፉ የመጽሐፉ ምላሽ ከሀገር እንዳስወጣሽ ነግረሽኛል፣ ነግረሽኛለና ምን አይነት ምላሽ ነበረ? እንድትወጪ የገፋፋሽ ልታለን ነበረ። እንግዲህ አሁን ባለው ሁኔታ በጣም ብዙ ሰዎች የሚወዱት መጽሐፍ ነበረ ነው። ትንሽ እኔ በዛ ጊዜ ፌሚኒዝም ያን ያህል አራማጅ አልነበርኩም፣ ግን ሰዎች ዝም ብለው ተሳቢዎችን ብቻ አውርተው ወደ ተግባር ሳይወድ ግን አይቻለሁ። ጋዜጠኛ ሰጥቶኝ ደግሞ ለእነዚህ እይታዎች ክብ ነሽ። ብዙ ሰዎች ስለ ብዙ ነገር ሲያወሩ አያለሁም። ስለ ፆታ እኩልነት ያወሩልሻል፣ ግን እውነተኛ ተግባራዊ እይታው ላይ ሲመጣ የፆታ እኩልነት የለም። ስለ ፖሊሲዎች ያወሩሻል፣ እውነተኛ እይታው ላይ ሲመጣ ፖሊሲዎቹ የፆታ እኩልነትን ሊያስፈጽሙ ሲሰሩ አታይም። የብሔር እኩልነት ያወሩሻል፣ በእውነት በእውነት ግን ያንንም የሚያመጣ ነገር ሲያደርጉ አታይም። እና መልሰን መልሰን ያ ዝም ብሎ የሀሳቦችን ብቻ ጥቅል ሀሳቦችን እያነሳን ምንም ለውጥ እንደማያመጡ እርምጃዎችን ስንራመድ ሳይ ነው እንግዲህ እኔ ዝም ብዬ የጻፉት ማለት ነው። ለካ እንደዚህ አይነት ስሳቤዎችን ወጣት ሆነ ስሰራ ምጪ የራሳቸው ደግሞ የሆኑ ነገሮች አሉ። የቤተሰብ ጫና አለብሽ፣ የማህበረሰብ ጫና አለብሽ፣ የፖለቲካል ሲስተሙ ጫና አለብሽ። ለአንቺ ቀላል ነው፣ ለሌሎች ግን እንደዛ ቀላል አልነበረም። ያ ነው እንግዲህ ስደቱን ያመጣው ማለት ነው። ምክንያቱም መጽሐፉ በመጣበት ጊዜ የመጡትን አተያዮች፣ እሳቢዎች እንዲሁም የመጡትን ውጤቶች መቀበል አልቻል። ከዛ እኔ በነበርኩበት እድገት ሁኔታ የአይምሮን ሆነን ዝግጅት አልነበረንም የመጡት ነገሮችን የመቀበል። ለምሳሌ ከሰዎች የሚሰሚውም ነበረ፣ ከቤተሰቦች የመጣ ነገር ነበረ። በእርግጥ የቤተሰቦች ነው ያስወጣኝ የነበረውን ሁኔታ አልወደዱትም። መጽሐፉንም አልወደዱትምና በፈሩበት ጊዜ ከመረጡት ምርጫ አንደኛው እኔም ከሀገርም ማውጣት ነበረ። በዛ ምክንያት እንዲወጣ ሆን ያለውን ስለዚህ ወደ ስደት ወጣ ሆን መጀመሪያ አሜሪካ ነው የገባሁትም። አሜሪካ ገብቼ አልወደድኩትም። ሳልወደው ስቀር ወደ አክራ ከጋና ተከትዬ ሮሜቶቼን ገባሁ ማለት ነው ነው ኢቨን ቢዝነሱን ራሱ የጀመርኩት ምልሽ ከጥገኝነትና ከማጣት ነው እንጂ ቢሆን ቢሆን ኖሮ ቁጭ ብዬ ገብቼበት ያዋጣኝ ነበር ብዬ አምናለሁ። ጋናን እንዴት አገኘሻት? የንኩርማን ሀገር ብዙዎች ይወዷታል እና አንቺ እንዴት አየሻት? እዛ የነበረው ቆይታሽ ምን ይመስል ነበር? ጋና ለእኔ እንግዲህ አንድ አፍሪካ ሀገር አለ ወይ ደግሞ መሆን አለባት ብዬ ከማምናቸው ሀገሮች አንደኛዋ ነች። ምክንያቱም የማንነትና ከየት መጣሽ ጥያቄ አይደለም ያለው ጋና ላይ፤ ጋና ላይ ሰርተሽ ፍረሽ ረሽ ቢል የሚለው ነው። ያ ትልቅ ለኔ አይኔን የገለጸልኝ ነገር ነበረ። ሌላ ደግሞ ምንደርሽ የኒኮማ አገር ስትይ ማለት ነው እያንዳንዱ ጋንያን በቀን አገሪቷ ውስጥ እየተፈጸመ ያለውን የተፈጸመውን ነገር በደንብ አብሎ የሚረዛበት የሚረዳበት የትምህርት ደረጃ አለው፣ ስለዚህ ሰዎች ተምረው ጥረው ግረው ኑሩ የሚልበት ሀገር ነው የፈጠረው። እና ዝም ብለሽ ስታዩ ቀላል ከኒኮርማ አንድ የምትማሪው ነገር ማለት ነው አገሪቷን ከታች ወደ ላይ ሰርቷት ነው ይሄደው። እዛ ከነበረች ቆይታ ምን ምን ነገሮችን ተማርሽ? ጋና ውስጥ ምን ያህል ጊዜ ቆየሽ? ጥቂት በይኝ ስለሱ። ጋና ውስጥ እንግዲህ ቆየሁት አስር ዓመት ነው። ጋና እንደገባሁኝ የማናችንም ሴት እንደምናደርገው እንግዲህ አንድ ሀገር እንደመነት የት ነው ፀጉር ቤት ነው የምንሄደው ማለት ነው። ሴት ብትሆኝ ፀጉር ቤት የማናችንም መሬት ነው የትም ሀገር ላይ እና ፀጉር ቤት በሚሄድበት ጊዜ ምን አየሁ መሰለሽ ጃኒያን ሴቶች በጣም ወዛም ቆዳ እንዳላቸውና ብዙ በጣም እንደሚያስቸግራቸው አየሁት። አሁን በጋዜጠኝነቱ ልገፋ አልቻልኩም አልችልምም። እንግሊዘኛ ነው ተቋንቋቸው። ያን እንግሊዘኛ አቅም የለኝም። አዲስ ሀገር ነኝ። ሲስተም የለኝም። ሰፖርት ሲስተም የለኝም። ገንዘብም እንደዛው ስለዚህ ትሬፊክ መሆን ነበረብኝ እና አይኔ ክፍት ነበረ። ምን ላረግ እችላለው ለሚለው ማለት ነው። እዛ ፀጉር ቤት ላይ ተመላልሽ ታይ፣ ብዙ ብር በቃ ይሄን ያጠፋል ሲባሉ ይሄን ይወርሳሉ፣ ይሄን ያጠፋል ሲባሉ ይወስዳሉ። እዛ እዛው ስንነጋገር ሰው ወዳለው ሰው ግባባለን። ስናወራ ምን እኔም አገሬ ላይ ፓውደር አለ፣ ይሄን ማጥፋት የሚችል በአመጣት ትገዙኛላችሁ ወይ አልኩኝ። ስላቸው ያጥፋለን እንጂ ካጠፋለን የማንገዛበት ምንም ምክንያት የለም። ማለ ማለት ነው ብቻ ያጥፋ። አሁን እንግዲህ እንዳልኩሽ ከአዲስ አበባ የትኔት ቦታ ሚያታ ነው እና ሻባ ማይል ነበረኝ ያለኝ ትልቃች ነፃ ትኬት ነበረኝ ነፃ ትኬት እና መቶ ዶላር ይዤ መጥቼ እኛ ሀገር እንግዲህ ፍሩጅ ቀሲል ታቂያለሽ፣ ሚስራቅ አካባቢ ሶሻል ማስክ ነው ብቻ ሀያ አምስት ኪሎ ጭሜ የሄድኩኝ ቀሲል የሀረሩ ማለት ሀያ አምስት ኪሎ የሀረሩን ሀያ አምስት ኪሎ ጭኜ ሄድኩኝ። ኪሎን በጣም በብዙ ብር ይሸጥኩት ማለት ነው። የኔ የንግድ ጅማሬ ያ ነው። ሀያ አምስት ኪሎን በስንት ሰጥ፣ የሀያ አምስቱ ሀያ አምስቱን እንግዲህ አራት እጥፍ አረኩትኝ። በዛ ዛ ተመልሼ እንደገና ሀምሳ ኪሎ አረኩትኝ። እንግዲህ ብር ማየት ጀመርኩ። ብር መልመድ ጀመርኩ ሀምሳ ኪሎ ታደርግ ግን ሌላ ነገር ተፈጠረ። ምንድን ነው? እኔ ብቻ የሚሄድበት የሰፈር ጉርቤት ያሉ ገዢዎች ሀምሳ ኪሎውን ሊጨርሱት አልቻሉም። ግ ምን ማድረግ ነበረብኝ ከተማዋን በቦርሳዬ ዱቄቱን ጊዜ እየዞርኩኝ መሸጥ ነበረብኝ። ዮርዳነስ ጉሽ ከኢትዮጵያ ወደ ጋና በመመላለስ የጀመረችው የቀሲል ንግድ እየተጧጧፈ ቢመጣም ከአንድ ዓመት በኋላ በቅባት ወይም በሎሽን መልክ ቢቀርብ የሚሉ አስተያየቶች እንደበረከቱና ይህም ወደ ህንድ ሀገር ተጉዛ ቅመማ እንድትማር እንደ እንዳደረጋት ትናገራለች። በጋና የተከፈተው የመጀመሪያ ስቋም ትርፋማ ሆኖ ተጨማሪ ተፈጥሯዊ ምርቶችን እንድትሞክር እንዳደረጋት የምትናገረው ዮርዳኖስ ጥቂት ጊዜ ከሰራች በኋላ በሀገሪቱ የመጣው የመንግስት ለውጥን ተከትሎ ገበያ በመቀዛቀዙ ወደ አዲስ አበባ እንደተመለሰች ትናገራለች። አዲስ አበባ ተመልሳ ምን እንዳጋጠማት ከምታስረዳበት ይጀምራል። ኢትዮጵያ ላይ ሞት ታረግ ደግሞ የገጠመኝ ምንድን ነው እንደ ጋና ወዛም ቆዳ አይደለም። እኛ ያለን በጣም ደረቅ ቆዳ ነው። ብዙ ሞቸራይዘር ላይ ነው ማተኮር የነበረብኝ እና አዳዲስ ቻሌንጆችን ፌስ ማድረግ ነበረብኝ። ምን ማለት ነው? አዲስ ፎርሙላ ለማ ለደረቅ ቆዳ ላላቸው ሰዎች። እንደገና እዚህ ስመጣ እንደገና ዝም ብለሽ ፍሬ አይደለም የምትባዩ፣ ፍቃዶች፣ ግብር፣ ታክስ ምገባ የማምረቻ ቦታ እነዚህ የሚባሉ ነበሩ እና በጊዜ በወቅቱ ለእኔ ግራ ገብቶኝ ነበረ። ስራ እንዴት መስራቱን ባላቅ እነዚህ ነገሮች ሁሉ ማሟላት አለብኝ፣ እንዴት ነው ይሄ መሆን ያለበት ብለው ምንሽ ከነበርኩበት ሲስተም ኮምፕሊት የተለወጠ ሲስተም ነበር የነበርኩት። እየገባዎች ማለት ነው። ቀድማውጣቱን የስርአቱን ሂደት እና አዲስ ያጋጠምሽንም ትግል እንዴት ተወጣሽ? መጀመሪያ ምን አሰብኩኝ? በአካባቢ ያሉ ሰዎችን ሳናገር፣ ወላ ላ ላ ላ ፍቃድ መውጣት ያለበትም ተመጀመሪያ አሉ ማለት ነው። እሺ፣ ምን እንደምትደረገው ተንፈታቶ ገላላ ፈልጊና ገላላው እቃዎችን ይዞ ያስገባልሻል። ምን አለፋሽ ከግብር መክፈል ጋር ከመዚ ምንና አገናኘሽ አሉ ማለት ነው። ኦኬ ያልኩኝ በርበሬ ሰራ ሄድኩኝ። ኮስሞቲክስ ደላላ ገኘሁኝ። ሻምፖ ስር ያለ እሺ ልጅ ሰጠውት። ስድስት ወር እቃ እንዴት ነው አልተሸጠም ይለኛል። አሁን እንግዲህ እኔ ካልኩሌት አድርጌ በቃ በጣም ሰክሰስፉል ልሆን ነው ብያለው። ምንም ለእኔ በቃ አምርቶ መስጠት ነው አምርቶ መስጠት ነው ሰጥቻለሁ። በመሀል ወጣለው፣ ገባለሁኝ እና በቃ እቃ ያልተወደደ ማለት ነው ብዬ ተስፋ ቆርጬ አንድ ቀን ደቦል ትመደቡ የለት ልምጣ እና በቃ ልውሰደው። አንተም ብር እና ቦታ የያዘብ ካልተፈለገ በቃ አልተፈለገም ማለት ነው። ልጅ ያልኩት ማለት ስለ አይ አይ አትምጭ ሲል፣ እኔ በተፈጥሮ የሆነ ነገር ከወሰንኩ መመለስ ይከብደኛል። አይሱዙ መኪና ይዤ በርበሬ ይሰራ መጋዘኑ ሄድኩ። ብታሚም ባታሚም ያገኘሁት ብዛት አምስት ክፍሬ ነው አልቋል። ብሩን ነው መስጠት ያልፈለገ። ያንን አምስት ፍሬ በአይሱዙ ይዤ በቃ በጣም እየተበሳጨ ወደ ታች ስወርድ ወደ መገናኛ ሊሄድ ቸርቸር ጎዳና ሊሴ ገብረ ማርያም ትምህርት ቤት ፊት ለፊት ሱቅ ይከራያል የሚል አየሁ። ከአሁን በኋላ ከደላሎች ጋር በፍጹም አንሰራ ማዘ ወሰንኩም። ሱቁን እዛ ተከራየሁኝ። አምስት ሻምፖ አስቀመጥኩኝ። ያለውን እወጣለሁ ብዬ ገባሁ። ምን አጋጠመ? ሱቁሽን ተከፈች በኋላ ሱቁን ከከፈትኩ በኋላ እድለኛ ሆንኩኝ። የመጀመሪያውን ከፍቼ በአመቱ ሁለተኛውን ከፈትኩኝ፣ ሶስተኛውን ከፈትኩ፣ ብራንች ሆነ። እንደኔ አይነት ሰው ስትሆኝ ከቢዝነሱን በላይ ከሰው ጋር ሰው ነው ፍቅሬ ፍቅር ይልጌሻለ እና ከሰው ጋር ያለኝ ነገር በጣም ጥቅ ስለሆነ ልጆቹን አያቸዋለው፣ እኔ ጋር የሚሰሩትን ማለት ነው። በጣም ወጣት ናቸው አብዛኞቹ፣ ከአስር ወይ ከአስራ አንድ ያክፍል ትምህርት ያቋረጡ ናቸው። እዛም ያልደረሱ ሊኖሩ ይችላሉ። እና እኔ እነዚህን ሁሉ መንገዶች ስሄድ አብረኝ አሉ። እቃውን ብሸጥ ይችላሉ፣ ግን የእነሱ ህይወት እየተለወጠ አይደለም። እኔ እያደግ። ከዛ ይሄ አይዲያ መጣልኝ። እነዚህ ልጆች እኔ አንድ ነገር ካላደረግኩ፣ በቃ ምንም ለውጥ የሚመጣ ነገር አይደለም ህይወታቸው ላ ጊዜ ምን ወሰንኩም፣ አሁን የጀመርነውን ነው። ለምሳሌ ከኔ አንድ ሁለት አመት በላይ ከሰራሽ፣ እኛ ራሳችን ብሩን አበደርሻለሁ እንሻለሁ ኢኒሽን፣ ሱቅ እንከራያለን እቃዎችን ትሰጫቸዋለች። ፍራንቻይዝ ሆነ ፍራንቻይዝ፣ እኛ ፎርም ማለት ነው። እንደዛ ስንል እንግዲህ አሁን ላይ እንደምታየው ሀያ ዘጠኝ ብራንች ላይ ደረስን ማለት ነው። ስንት ሴቶች አበቃሽ? በዚህ አይነት መንገድ አስራ ሁለት ሴቶች አብቅተናል። እነሱ ደግሞ በስራቸው ማለት ነው እነሱ ጋር የሚሰሩ ወደ አስር ሴቶች ይዘዋል። ከዮርዳኖስ ጉሽ ጋር በሽያጭ ሠራተኝነት ስራ በመጀመር አሁን ላይ የራሷን የመሸጫ ዲስፕሌይ ይዛ የምትሰራው የሀያ ሰባት ዓመት ወጣቷና የአንድ ልጅ እናት ባንቻ አምላክ ጥላሁን ስለ ህይወቷና አሁን ስላለችበት ሁኔታ እንዴት አስረዳለች። ልጅ ከመውለዴ በፊት አርባ ዘን ነበር ነጥቅ ዝም ስራ አልሰራም። የመጀመሪያ ስራ ጋ ከዛ በፊትም ስራ አልነበረኝም

በጣም ይጥቀልቻና እና ቆይታ ያገኘ ነበር ሚስልም ወዲያውኑ ስራው አለማመደችም። እኔ አልከበደኝም ሁሉ ተቀበልኳት። አሁን ታዲያ በምን አይነት ሁኔታ ላይ ነው ያለሽ? አሁን ያለበት ሁኔታ በጣም ዳይ ብዙ ለውጦች አሉ። ይህም ቤቅ አውዜ ለልጅ የሚያስፈልገኝ ነገሮች እንዳለ አሟልቼ ነው በአሁኑ ሰዓት አለች። ለማንምን ሰው እጅ አልፈልግም ናት

የኢኤስቢ ሴክሬትስ መስራች ዮርዳኖስ በቀጣይ ምርቷን ወደ አለም አቀፍ ገበያ ለማስገባት እየጣረች መሆኑንም ነው የምትገልጸው። ኢኤስቢ ሴክሬት ምርቶች አሁን ጀምረናል፣ ኤክስፖርት ጀምረናል። በቅርብ ዲሲ ላይ እቃዎቻችን ይገባ ይገባሉ። አሁን ደግሞ ወስ አፍሪካ ላይ በጣም እየተንቀሳቀሱ ያለ ነው እና አድጎ ትልቅ ደረጃ የሚደርስ ነው፣ ሰውን ሳይዘነጋ ማለት ነው። አድማጮቻችን፣ ከዮርዳኖስ ጉሽ ጋር የነበረን ቆይታ እዚህ ላይ ተጠናቀቀ። ለአሜሪካ ድምጽ ዘገባ ኤደን ገረሙ። keeping kwaш dc She shall She shall